የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የላሊበላ አብያተ መቅደሶች መጠለያ በፍንጣሪ እንደተመታ የገለጹ እማኞች ተዋጊ ኃይሎች ከአካባቢው እንዲርቁ ተማጸኑ። ሲተኩሱ ይውላሉ። በቃ ኦልሞስት ላለማቋረጥ ሰዓት ያክል ከዛ ደግሞ ዙ ሀያ ሶስት እና ሞርተሩን ደግሞ ዘመካል እና ኳስ ሜዳ ላይ በማድረግ ሲተኩሱ የነበሩት እና ያው ላለማቋረጥ ያህል ከባድ መሳሪያ እንዲስ ጊዜ ነበሩት በሁለቱም ወገን። ይሄ ትልቅ ቅርስ ቦታ፣ አሸናፊውም ቅርስነቱን ይዞ ለመቀጠል ከቅርስ ቦታ ላይ ተኩስን ማቆም አለበት፣ ወጣ ብሎ መታኮስ አለበት። ተሸናፊውም ደግሞ ለትውልድ ይትረፍ ብሎ ወጣ ብሎ መታኮስ አለባቸው ሁለቱም ወገኖች። ሁለት የላሊበላ ከተማ ነዋሪዎች አስተያየት ከሰጡበት የተወሰደ ነው የሰማችሁት። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። መንግስትና የኦሮሞ ነጻነት ሰራዊት በታንዛንያ ሁለተኛ ዙር ድርድር እያካሄዱ ነው ተብሏል። የዚህም ዘገባ ዝርዝር ደርሶናል፣ ከዜናው ተከትሎ ይቀርባል። ረቡ ህዳር 28 2015 ዓ ም ጤና ይስጥልኝ። እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበድ ነኝ። የሰዓቱን ዓለም ዜና የሚያሰማን እንግዳ ወልዴ፣ አቀናባሪው ኤልያስ አስማረ፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ፣ የስርጭት መሐንዲሳችን ደግሞ በአባስ ነው። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ዓለም ዜና። መልካም ምሽት በድጋሚ እንደምናመሻችሁ። መከላከያና ፋኖ በላሊበላ ከተማ ውጊያ እንዳካሄዱ ነዋሪዎች ተናገሩ። ሐማስ አምስት ተጨማሪ ታጋቾችን ለቀቀ። እንዲሁም በሶማሊያ በተከሰተ ከባድ ጎርፍ 29 ሰዎች ህይወታቸውን አጡ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በፌዴራል መንግስት ኃይሎችና በፋኖ ታጣቂዎች መካከል በታሪካዊቷ ላሊበላ ከተማ ዛሬ ረቡዕ ውጊያ ተካሄደ እንደነበር የከተማዋን ነዋሪዎች ጠቅሶ የኤፍፒ ዜና ወኪል ዘግቧል። ውቅር አብያተ ክርስቲያናት የያዘችውና በዩኔስኮ ቅርስነት የተመዘገበችው የላሊበላ ከተማ በሁለቱ ኃይሎች መካከል እየተካሄደ ባለው ግጭት የውጊያ አውድማ ስትሆን የመጀመሪያው ጊዜ አይደለም። ውጊያ የጀመረው ዛሬ ጠዋት ሁለት ሰዓት አካባቢ ነው። ፋኖ የተወሰነ የከተማዋን ክፍል የተቆጣጠረ ይመስላል። የተወሰኑ ተዋጊዎችን ዋናው መንገድ ላይ ይቻለው ሲሉ ስማቸውን መግለጽ ያልፈለጉ አንድ የላሊበላ ቤተ ክርስቲያን ዲያቆን ለኤፍፒ ተናግረዋል። ውጊያው እንደ ቀጠለ እና የተወሰኑ ሲቪሎችም እንደ ተጎዱ ዲያቆኑ ጨምረው ገልጸዋል። የፌዴራል መንግስት ወኪሎችም ሆኑ የመከላከያ ቃል ቀባይ አስተያየት እንዲሰጡ ለተላከላቸው መልእክት መልስ እንዳልሰጡ ዜና ወኪሉ ገልጿል። ትናንት ምሽት ፋኖ በአራት አቅጣጫዎች ወደ ላሊበላ ከተማ እንዳመራና ዛሬ ጠዋት ሁለት ሰዓት አካባቢ ውጊያ እንደተጀመረ ሌላ የከተማው ነዋሪ ለኤኤፍፒ ተናግረዋል። በላሊበላ ውቅር አብያተ ክርስቲያናት አካባቢ ውጊያ እንዳልተካሄደ ነዋሪው ጨምረው ገልጸዋል። የአማራ ክልል ለጋዜጠኞች ክፍት ባለመሆኑ ሁኔታውን በገለልተኛ መንገድ ለማጣራት አዳጋች መሆኑን ዜና ወኪሉ ጨምሮ ገልጸዋል። ለአስርተ ዓመታት ያልታየ ነው የተባለ ጎርፍ በሶማሊያ ተከስቶ 29 ሰዎች መግደሉ ተሰምተዋል። 300 ሺህ የሚሆኑት ደግሞ ቤታቸውን ጥለው ለመውጣት ተገደዋል። በአካባቢው የታየውን ከፍተኛ ድርቅ ተከትሎ በምስራቅ አፍሪካ በመታየት ላይ ያለው ከባድ ዝናብ ከተሞችን ማጥለቅልቁ ታውቋል። የአገሪቱ ብሔራዊ የአደጋ መከላከል መስሪያ ቤት በኩሉ በርካታ ሰዎች አሁንም በውሃው ተከበው በመገኘታቸው የሟቾችና የተፈናቃዮች ቁጥር ከተጠቀሰውም ሊጨምር እንደሚችል ስጋቱን ገልጿል። አንድ የአየር ንብረት ተንታኝ ለኤፍፒ ዜና ወኪል እንደ እንደገለጹት ከባድ ዝናቡ የተከሰተው ኤልኒኞ እና አውሽን ዲፖል በተሰኙ ሁለት የአየር ንብረት ክስተቶች ምክንያት ነው። ጎርፉ ያስከተለው ጉዳት ከፍተኛ የሆነው አፈሩ በረጅም ጊዜ ድርቅ በመጎዳቱ መሆኑን የሳይንስ ባለሙያው አስረድተዋል። በአካባቢው ለዓመታት የተካሄደው ግጭት እና የአልሻባብ በአካባቢው መገኘት የጎርፍ አደጋን ለመከላከል የሚደረግን ግንባታ ማስተጓጎሉ ሌላው ችግር እንደሆነም ተጠቁሟል። በሱዳን እያየለ በመጣው ግጭት ምክንያት በሚሊዮን የሚቆጠሩ ሰዎች እየተፈናቀሉ እና ከፍተኛ የሆነ የሰብአዊ ቀውስ በመፈጠር ላይ መሆኑን አንድ ከፍተኛ የተመድ የስደተኞች ኮሚሽን ባለስልጣን አስታወቁ። በሱዳን የነጭ አባይንና ደቡብ ሱዳን የሚገኙ አካባቢዎችን ጎብኝተው የተመለሱት የተመድ የስደተኞች ከፍተኛ ኮሚሽነር የውጭ ጉዳይ ኃላፊ ዶሚኒክ ሃይድ የመጠለያ የውሃና የምግብ እጥረት እንዳለ አስታውቀዋል። ተመድና መንግስታዊ ያልሆኑ የረድኤት ድርጅቶች በጋራ ቢንቀሳቀሱም ካለው ፍላጎት አንጻር በቂ እንዳልሆነም ጠቁመዋል። መቆም በሚችል ግጭት ምክንያት 6 ሚሊዮን የሚሆኑ ሰዎች በአገር ውስጥና በጎረቤት ሀገራት ተፈናቃይ ሆነዋል ያሉት ኃላፊው የተኩስ አቁም ተደርጎና የፖለቲካ መፍትሄ ተፈልጎ ተፈናቃዮች ወደ መኖሪያቸው እንዲመለሱ ጥሪ አድርገዋል። ይህ ሁኔታ ሊቀጥል አይችልም ብለዋል። ዶሚኒክ ሃይድ የገንዘብ እጥረት በሱዳንም ሆነ ከሱዳን ውጭ የሚደረገውን የሰብአዊ ስራ እንዳስተጓጎለው ኃላፊው ጨምረው ገልጸዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ከአንድ ወር በፊት በነበረው የሐማስ ጥቃት ወቅት በቡድኑ ከታገቱት ከ20 በላይ ሰዎች ውስጥ አምስት የሚሆኑት ትናንት መለቀቃቸውን የአሶሴትድ ፕሬስ ዘገባ አመልክቷል። የሌሎች ታጋቾች ቤተሰቦች ግን የመለቀቅ ሂደቱ ለምን ዘገምተኛ እንደሆነና አንዳንዶቹ ሲለቀቁ ሌሎች አለመለቀቃቸው ለምን እንደሁ በመጠየቅ ላይ ናቸው። በተጨማሪም እያየለ የመጣው የእስራኤል ጥቃት የታጋቾቹን የመለቀቅ ተስፋ እንደሚያጨልም ስጋት አላቸው። እስራኤል ባለፈው ሳምንት ለመጀመሪያ ጊዜ አንድ ታጋችን ነጻ ማውጣቷን አስታውቀ ነበር። እርሱም የሰራዊት አባሉ ኦሪ ማጌዲሽ እንደሆነ ታውቋል። ሐማስ ከዚህ ቀደም ሁለት አሜሪካውያን እናትና ልጅን እንዲሁም ሌሎች ሁለት በዕድሜ የገፉ ታጋቾችን ለቆ ነበር። በእስራኤል የተያዙ በሺ የሚቆጠሩ ፍልስጤማውያን የሚለቀቁ ከሆነ ሐማስ የያዛቸውን ታጋቾች እንደሚለቅ አስታውቋል። እስራኤል ግን እንደማትቀበል አስታውቃለች። ይህ በእንዲህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የቡድን ሰባት ሀገራት የውጭ ጉዳይ ሚኒስትሮች ቶኪዮ ውስጥ ባደረጉት ጉባኤ ሐማስን በማውገዝ እና እስራኤልን የራሷን የመከላከል መብት እንዳላት በመግለጽ ድጋፋቸውን ገልጸዋል። የውጭ ጉዳይ ሚኒስትሮቹ በተጨማሪም በጋዛ ስርጥ ችግር ላይ ለወደቁ ሲቪሎች እርዳታ ማድረስ ይቻል ዘንድ ከውጊያው የሰብአዊ እፎይታ ብለው የጠሩት እንዲወሰድ ጠይቀዋል። በጋዛ ያለውን አስቸኳይ የሰብአዊ ሁኔታ በተመለከተ በጥልቅ ተወያይተናል። በጋዛ ሲቪሎችን መርዳት ይቻል ዘንድ ዜጎቻችን እና ሌሎችም የውጭ ዜጎች እንዲወጡ ለማስቻል፣ እንዲሁም ታጋቾች እንዲለቀቁ ለማመቻቸት ከውጊያው የሰብአዊ እፎይታ እንዲወሰድ ሁላችንም ተስማምተናል ብለዋል ብሊንከን። እስራኤል ከሀማስ ጥቃት በፊት ወደ ነበረው ሁኔታ መመለስ እንደማትሻ በእስራኤል ባለሥልጣናት እንደተገለጸላቸው ብሊንከን ተናግረዋል። ብሊንከን በኢሲያ የሚያደርጉትን ጉብኝት በመቀጠል ዛሬ ረቡዕ ሶውል ደቡብ ኮሪያ እንደሚገቡና በመጪው ቀናት ደግሞ ወደ ህንድ እንደሚያቀኑ ይጠበቃል። በአሜሪካ ትናንት በተደረገ የአካባቢ ምርጫ በሚኒሶታ ግዛት የሚገኝ ሴንት ሉዊስ የተባለ ከተማ የመጀመሪያዋን ጥቁር የመጀመሪያዋን ሴትና የመጀመሪያዋን ሙስሊም እንዲሁም የመጀመሪያዋን ትውልደ ሶማሊያ አሜሪካዊ ከንቲባ አድርገው መርጠዋል። የ27 ዓመቷ ናዲያ መሐመድ ዴል አንደርሰን የተባሉ የቀድሞ ባንክ ባለሙያ እና የተከታታይ ትምህርት መምህርን አሸንፈው ነው የከንቲባውን ወንበር የያዙት። እንደ ሶማሊያ አሜሪካዊ ሙስሊም ስደተኛና ጥቁር ምርጫውን በማሸነፌ ደስተኛ ነኝ። ለደገፉኝ ሁሉ አመሰግናለሁ ብለዋል ናዲያ ከቪኦኤ ጋር ባደረጉት ቆይታ። ናዲያ መሐመድ በሕዝብ ምርጫ ከንቲባ የሆኑ የመጀመሪያው ትውልድ ሶማሊያ አሜሪካዊ ናቸው። ከሁለት ዓመት በፊት በሜይን ደቡብ ፖርትላንድ በተሰኘ ከተማ ደካ ዳህላክ የተባሉ ትውልድ ሶማሊያ አሜሪካዊ ከንቲባ ሆነው ተመርጠዋል። እርሳቸው ከንቲባነቱን ያገኙት ግን በከተማው ምክር ቤት ተመርጠው ነው። ባለፈው ዓመት በተደረገ የአካባቢ ምርጫ 22 የሚሆኑ ትውልደ ሶማሊያ አሜሪካውያን ሴቶች አሸንፈው ወንበር ይዘዋል በመጨረሻም በዓለም ትልቁ ንጹሕ አልማዝ እንደሆነ የተነገረለት ቀለበት ትናንት ጄኒቫ ውስጥ ለጨረታ አቅርቦ 438 ሚሊዮን ዶላር ተሸጧል ሰማያዊ ንጉሥ ብለው የሰየሙት ቀለበት እስካሁን ከተገኙት አልማዞች ለየት ያለ ነው ተብሏል በከፍተኛ ዋጋ በጨረታ የተሸጠ ውድ ጌጥ ሆኖ ተመዝግቧል 17.64 የሚመዝነው አልማዝ ከጨረታው በፊት 50 ሚሊዮን ዶላር እንደሚያወጣ ተገምቶ ነበር። በጨረታው ያገኛል የተባለው ግን 35 ሚሊዮን ዶላር ነበር። ክርስቲስ የተሰኘው የጨረታ ኩባንያ ከሰማያዊ ንጉሥ በተጨማሪ በድምሩ 77 ሚሊዮን ዶላር ያወጡ አልማዝ አልማዝና ሌሎች ጌጦችን በዕለቱ መሸጡ ታውቋል። ክብራትና ክብራትን ለዜና የተመደበው ጊዜ በዚሁ ተፈጽሟል። ለቀሪው ክፍለ ጊዜ ወደ አሉላ መልሳቸዋሉ። እንግዲሁን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማዊ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን የረቡ ምሽት ዝግጅታችንን ነው። ዛሬ ረቡ ጥቅምት 28 2016 ዓ ም ከምሽቱ የምስልና ድምፅ አቀናባሪዎች ልጀምር፣ ግርማ ደገፋና ሲሳይ አሸናፊ። የህብና ማኅበራዊ ዝግጅቶች አሰናጃችን አባየው ገበያው፣ የምስልና ድምፅ ቅንብር የስቱዲዮ አቀናባሪያችን ደግሞ ራማክሊን ነው። ከተቀሩ ባልደረቦቻችን ጋር ከልዩ ልዩ ዝግጅቶች ይዘን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። ታዲያ ዘወትሮ እንደምናደርገው ሁሉ ቀዳሚው የዕለቱ አብይ ርዕስ ነው በመግቢያ ያስተዋወቅኩት ነው። የዕለቱ ርዕስ የላሊበላ አብያተ መቅደሶች መጠለያ በፍንጣሪ እንደ ተመታ የገለጹ እማኞች ተዋጊ ኃይሎች ከአካባቢው እንዲርቁ ሲሉ የተማጸኑበት። በአማራ ክልል ሰሜን ወሎ ዞን በላሊበላ ከተማና በአካባቢው በመከላከያ ኃይሉና በፋኖ ታጣቂዎች መካከል ዛሬ ረቡዕ ከማለዳው እስከ እኩለ ቀን የዘለቀና በከባድ መሳሪያ የታገዘ ነው ያሉት የተኩስ ልውውጥ እንደ ተካሄደ የዓይን እማኞች ተናግረዋል። ከሶስት ሰዓት በላይ እንደቆየ ቆየ በተገለጸው በዚህ የተኩስ ልውውጥ ሳቢያ ወደ ውጭ ወጥቶ የደረሰውን ሰብአዊ ጉዳት ለማወቅ እንዳልተቻለ ለአሜሪካ ድምጽ አስተያየታቸውን የሰጡት እነኙ የከተማ ነዋሪዎች አመላክተዋል። በተመሳሳይ በደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ ባለፈው ሳምንት ቅዳሜና እሁድ በሁለቱ ኃይሎች መካከል በተካሄደው የተኩስ ልውውጥ የአንድ ሰላማዊ ሰው ሕይወት ማለፉን የመንግስት መስሪያ ቤት መቃጠሉንና በተቋማቱ ውስጥ የነበሩ ኮምፒውተሮችም ጉዳት እንደደረሰባቸው የአካባቢው ነዋሪዎች አመልክተዋል። በመስፍን አራጊና በሌሎች ዘጋቢዎቻችን የተጠናቀሩ ዘገባዎችን ጨምቃ ስምኝሽ የቆየ እንደሚከተለው ታቀርበዋለች። ኢትዮጵያ በዓለም አቀፍ ደረጃ የሰው ልጆች ሁሉ ሀብት አድርጋ ካስመዘገበቻቸው ቅርሶች በቀዳሚነት የሚጠቀሱት የላሊበላ ውቅር አብያተ መቅደሶች በሚገኙበት በላሊበላ ከተማና በዙሪያው በመከላከያ ኃይሉና በፋኖ ታጣቂዎች መካከል ዛሬ ረቡዕ ከማለዳው አንስቶ ለሰዓታት የዘለቀ የተኩስ ልውውጥ እንደተካሄደ አንድ ለደህንነታቸው ስለሚሰጉ ስማቸውን ከመግለጽ የተቆጠቡና በንግድ ስራ እንደሚተዳደሩ የጠቀሱልን አስተያየት ሰጪ ተናግረዋል። የዛሬ ዘጠኝ መቶ አምሳ አመት ያስቆጠሩ ቅርሶች ከባድ መሳሪያ እዚው ከተማው ላይ ሆኖ እየመታ የምናየው ነው። አሁን ራሱ ታች ወደ ሽምሻ የሚባለው ኤርፖርት የሚባል አለ። ከዛ ሆኖ በከባድ መሳሪያ እያስወነጨፈ አሸተን ማርያም፣ ናፕቶላ እና በጣም ከባድ ሆነ ነው። እዚ ከተማ ላይ ሆኖ ራሱ ዲሽቃ፣ ሞርተር፣ የተለያዩ ነገሮችን የማይተኩስ ነገር የለም። በጣም አስቸጋሪ ነው። ልጆቹ ራሱ ባብተዋን ነኛቸውን በጣም ምንም የሚያደርጉት ነገር ጥፋናቸው ልጆቹ ራሱ ሽበሩበት ናል አካባቢ የተኩስ ድምፅ ነው የሚሰማቸው እንግዲህ መሳሪያ ሲተኩስ ተራራ ግርጌ ላይ ስላለ ቤተክርስቲያኑ አሸተን ናኩቶ ለአብ፣ እንዲሁም የላሊበላ እነቤተ ጊዮርጊስ የመንቀጥቀጥ ባህሪ ያሁ ምድር ነው የሚንቀጠቀጠው። እነቤተ መድኃኔዓለም፣ እነቤተ አማኑኤል፣ እነቤተ ማርያም፣ እነቤተ ሊባኖስ ከስነንቅጠው ነው ያሉት። በዛ ላይ አሁን ይሄ ተኩስ ላይ ይሄን ከባድ መሳሪያ እዚህ ሆኖ ሲተኩስበት የምን ያክል ሪስኪ እንዳለው እንግዲህ ሰው ጀምተው ከባድ መሳሪያ ጭምር ጥቅም ላይ እንደዋለና ከሶስት ሰዓት በላይ እንደቆየ በተገለጸው የተኩስ ልውውጥ የደረሰውን ሰብአዊና ቁሳዊ ጉዳት እንደ ልብ ተንቀሳቅሶ በዝርዝር ለማወቅ አልተቻለም፣ ያሉን ደግሞ በተመሳሳይ ምክንያት ስማቸውን ከመግለጽ የተቆጠቡ ሌላው የከተማው ነዋሪ ናቸው። በተኩስ ልውውጥ ወቅት ከውቅር አብያተ መቅደሶቹ በአንዱ ውስጥ ተጠልለው እንደነበር የተናገሩት እኚህ አስተያየት ሰጪ የከባድ መሳሪያ ተኩሱ ያስከተለው ፍንጣሪ አብያተ ክርስቲያኑን ከዝናብ ከፀሐይና ከነፋስ ለመከላከል

ጊዜ ሸልተሩ ላይ መቶታል። መጠለያው ማለት ነው። መጠለያው ነ ብረቱን መቶታል ሶስት ጊዜ በቃ ተፈናጥሮ እዛ ጥይቱ ላይ አሁን እጃችን ላይ ያለ የመታው እንትን ላይ ያረፈ ክላስ አሁን ሸልተሩ ላይ ኬንዳው ላይ ይምታዋ ይምታዋን ገና ቼክ የተደረገ ነገር የለም። ብረቱ ላይ ያረፈው ሙዚየሙ ላይ አርፏል። እዛ ቤተ መድኃኔዓለም ላይ ብረቱ ላይ ሁለት አርፏል። ቤተ ማርያም ላይ አንድ አርፏል። ሞስት አሁን ሳንዶ ተቆጣጥሮታል። ከተማ በሌላ በኩል ሮይተርስ እና አጃንስ ፍራንስ ፕሬስ ዛሬ ረቡ የፋኖ ታጣቂዎች ከፖሊስ ከሚሊሻ እና ከመከላከያ ኃይሎች ጋር የሚያደርጉት የተኩስ ልውውጥ በርትቶ እንደዋለ ዘግበዋል። ይህ ዘገባ እስከተጠናቀረበት በኢትዮጵያ አቆጣጠር ከቀኑ ስምንት ሰዓት ድረስም ከተማው በፋኖ ታጣቂዎች ስር ውሎ እንደነበር ኤኤፍፒ የዜና ምንጮቹን ጠቅሶ አስነብቧል። ውቅር አብያተ መቅደሶቹ የታነጹባትና በዩኔስኮ ቅርስነት የተመዘገበችው የላሊበላ ከተማ በሁለቱ ኃይሎች መካከል እየተካሄደ ባለው ግጭት የውጊያው ድማ ስትሆን የዛሬው ለመጀመሪያ ጊዜ እንዳልሆነ የጠቀሰው ኤኤፍፒ ውጊያው የጀመረው ዛሬ ጠዋት ሁለት ሰዓት ገደማ ነው። ፋኖ የተወሰነ የከተማዋን ክፍል የተቆጣጠረ ይመስላል። የተወሰኑ የተዋጊ ቡድኑን ታጣቂዎች በዋናው መንገድ ላይ አይቻለሁ ሲሉ ስማቸውን መግለጽ ያልፈለጉ አንድ የላሊበላ አብያተ መቅደስ ዲያቆን ለኤኤፍፒ ተናግረዋል። ያቆኑ የኢትዮጵያ መከላከያ ኃይል አሁንም የአየር ማረፊያውን እንደተቆጣጠረ ነው ብለዋል። ውጊያው አሁንም እንደቀጠለ መሆኑንና የተወሰኑ ሰላማውያን ነዋሪዎችም እንደተጎዱ አገልጋዩ ጨምረው ገልጸዋል። ትላንት ማክሰኞ ምሽት የፋኖ ታጣቂዎች በአራት አቅጣጫዎች ወደ ላሊበላ ከተማ እንዳመሩና ዛሬ ጠዋት ሁለት ሰዓት ገደማ ውጊያው እንደተጀመረ ሌላው የከተማዋ ነዋሪ ለኤኤፍፒ ተናግረዋል። የአሜሪካ ድምፅ ያነጋገራቸው አስተያየት ሰጪዎች መንግስት በየስብሰባው መድረኩ ከሚናገረው ውጪ በተግባር ችግሮችን ለመፍታት ውይይትን ቀዳሚ አማራጩ እንዲያደርግ አመልክተዋል። ይህ ካልሆነ ደግሞ ሁለቱም ተፋላሚዎች ውጊያውን ታሪካዊና መንፈሳዊ ዓለም አቀፍ ቅርሶቹ ካሉባቸው አካባቢዎች እንዲያርቁ ተማጽነዋል። በሁለቱም ወገን ይሄ ትልቅ ቅርስ ቦታ አሸናፊውም ቅርስነቱ ይዞ ለመቀጠል ታቅርስ ቦታ ላይ ተኩስን ማቆም አለበት፣ ወጣ ብሎ መታኮስ አለበት። ተሸናፊውም ደግሞ ለትውልድ ይትረፍ ብሎ ወጣ ብሎ መታኮስ አለባቸው። ሁለቱም ወገኖች ስለ ጉዳዩ የተጠየቁና የአካባቢውን የዛሬ ውሎ ከስፍራው ምንጮቻቸው ማጣራታቸውን የገለጹ አንድ ከፍተኛ የመንግስት ባለስልጣን በበኩላቸው ትላንት በመከላከያው ከተመቱት የተራረፉት ዛሬ ጠዋት ከረቡ ገበያተኞች ጋር ተቀላቅለው በሰባት ወይራ በኩል ወደ ከተማው ገብተው ከፖሊስና ሚሊሺያ ጋር ተታኩሰዋል ብለዋል። ትላንት ማክሰኞ ከተካሄደው ውጊያ በኋላ የመከላከያ ኃይሉ ግጭቱን ከከተማዋ ለማራቅ ወደ ተራራው እንደወጣ የጠቀሱት ባለስልጣኑ ዛሬ ግን ተመልሶ እየገባ እንደሆነም ተናግረዋል። መቅደሶቹ ምንም አልሆኑም። አሁን ዮሐንስ አምባ በሚባለው ከከተማው ውጭና ወደ አውሮፕላን ማረፊያው ከሚሰማው ተኩስ በቅር በአካባቢው ውጊያ የለም፣ እየጠራ ነው ሲሉም አክለዋል። አዲሱ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ሰሞኑን ከደሴ ከተማ ነዋሪዎች ጋር ባደረጉት ውይይት በአስተዳደራቸው ላይ ስለሚነሳባቸው የሰላምና የውይይት ጉዳይ ተከታዩን ምላሽ ሰጥተው ነበር። ሁልጊዜ የሚመክሩን ሰዎች እባካችሁ ለምን ውይይትን ቅድሚያ ለምን አሰጡ እንደዚህ ለምን አታረጉ ይላሉ። አንዳንዶች በቀናነት የሰው ቤት ከሚጠፋ ቁስ ከሚጠፋ ውድመት ከሚከተል ይህን ፍቱ በማለት ነው። ልክ ናቸው። እንደ መፍትሄ አቅጣጫ ግን የውይይት ፍላጎት በአንድ ወገን የሚሳካ አይደለም። ከሃይማኖት አባት እስከ ቤተ መንግስት ድረስ በጣም ከፍተኛ ጥረት ነው የተደረገ። እውነት ለመነጋገር ይህ ሁላ አልተሳካም። አሁንም ቢሆን እንደ መንግስት የሚሰማ ጀሮ የሚቀበል ልቦና ካለ መንግስት ይህንን በዚህ መንገድ እስከ መጨረሻው ድረስ ችግሩን በኃይል እፈታለሁ የሚል አይደለም አማራጭ ከወጥ አለት ተፈልፍለው የታነጹት የላሊበላ ውቅር አብያተ መቃደስ በጥገናና እንክብካቤ እጦት የደረሰባቸው ችግር ሳይፈታ በአካባቢው ከባድ መሳሪያን ጭምር ያስተናገደ የተኩስ ልውውጥ መደረጉ የቅርሶቹን ጉዳት መጠን እንዳያባብሰው የዘርፉ ባለሙያዎች ስጋታቸውን እየገለጹ ይገኛሉ። በተመሳሳይ ዜና በደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ ባለፈው ቅዳሜና እሁድ በሁለቱ ኃይሎች መካከል ለሁለት ቀናት የዘለቀ የተኩስ ልውውጥ እንደነበር ለደህንነታቸው እንደሚሰጉ ገልጸው ስማቸውን ከመግለጽ የተቆጠቡ የቤት እመቤት ተናግረዋል። ከዘጠኝ ሰዓት እስከ አስራ አንድ ሰዓት ከፍተኛ የሆነ የተኩስ ልውውጥ አለ። ከተኩስ ልውውጡ በኋላ ፋኖዎች ገብተዋል አደሩ። ጠዋት በማግስቱ አራት ሰዓት ላይ እነሱ ወጡ ሄዱ። ከባድ መሳሪያም ሁሉ ጭምር ነበረ። ከዛ በኋላ መከላከያ ገባ። ምንም ያለ ማቋረጥ ነው የተኩስ ልውውጥም የነበረው። ከባድ መሳሪያ ሁሉ እየተጠቀሙ ነው እንትን ያሉት። እኛም ከቤታችን መውጣት እንቅስቃሴም ስለሌለ ቤታችንን እዚሁ ሁናን። ከምንሰማው ግን ከንጹሐንም አንድ የሞተ ሰው እንዳለ ነው። እኛ በምናውቀው ከአንድ ጽሕፈት ቤት ተቃጥሏል። አጠቃላይ የመንግስት ጽሕፈት ቤቶች ኮምፒውተር፣ ምናምን ያሉት በሙሉ ወድመዋል። የመንግስት መኪናዎችን እንዲሁም የግለሰብ አይሱዙ ሁሉ ተቃጥሏል ከተኩስ ልውውጡ ጋብታ በኋላ ቤት ለቤት በሚደረግ አሰሳ በተለይ በወጣቶች ላይ ድብደባና እንግልት እየተፈጸመባቸው እንደሆነ በስማቸው መጠቀስ ያልተስማሙ ሌላው አስተያየት ሰጪ ጠቁመዋል። ያስከበድላል ያለው ነገር ወጣቱ የተሳቆኑ መውጣት መግባት አንችልም፣ በቃ ቤት ተቆጥረን ተቀምጠናል፣ በዱላ በሰደፍ በጫማ ብዙ ነገር ይደረስበት ነው ያለው። በሀገር ውስጥ ብዙሀን መገናኛዎች ከቀናት በፊት በተላለፈው በሀገር መከላከያ ሚኒስትር የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ንግግር ሰራዊቱ የፓርቲ አገልጋይ አይደለም ሲሉ ተደምጠው ነበር። ፕሮፌሽናል ሰራዊት ማለት የማንም ፖለቲካ ፓርቲ ወገንና የሌለው ህግ ባለበት መንገድ ተመርጦ ወደ ስልጣን ለመጣ መንግስት ሁሉ ታዛኝ ነን። እናንተ ለመረጣችሁ ደግሞ መታዘዝ አለብን። የሆነ ነገር ሲመጣ የሆነ ነገር ላይ የሚለጠፍበት መንገድ ትክክል አለ። የእናንተ ከአብራካችሁ የተገኘ ሰራዊትና ተቋም ነው። ይህን ተቋም ጠብቃችሁ እንዲቀበል አድርጋችሁ ለትውልድ ካላሻገራችሁ ያሻገራችሁ እቺ የምናለቅስላት ኢትዮጵያ አትኖርም። የአምባሰል ወረዳ ዋና አስተዳዳሪ ዘላለም መኩዬን ለማነጋገር የደወልንላቸውን ስልክ አንስተው ከአሜሪካ ድምፅ መሆኑን ከሰሙ በኋላ መልሰው ዘግተውታል። በሌላ ዜና ዛሬ በውጫሌ አንጻራዊ ሰላም ቢሰፍንም በግጭቱ በደረሰው ቃጠሎና ውድመት የመንግስት ስራ እንደቆመ አስተያየታቸውን የሰጡን የከተማዋ ነዋሪዎች አመልክተዋል። በአንጻሩ አዲሱ የአማራ ክልል ርዕሰ መስተዳድር አረጋ ከበደ በቅርቡ ከአሚኮ ቴሌቪዥን ጋር ባደረጉት ቆይታ በክልሉ የጸጥታ ችግር መኖሩን አምነው እርሳቸው ህግ ማስከበር ሲሉ የጠሩትን እንቅስቃሴ አጠናክረው እንደሚቀጥሉ አስታውቀው ነበር። ርዕሰ መስተዳድሩ ይህንን ቢሉም በክልሉ የተስፋፋው የጸጥታ ችግር በማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎች ላይ ጫና እንዳስከተለ የመንግስት አካላት እየተናገሩ ይገኛሉ። የኢትዮጵያ ሰብዓዊ መብቶች ኮሚሽንም ሰብዓዊ ጉዳቶቹ እንደሚያሳስቡት ለአሜሪካ ድምፅ መግለጹ አይዘነጋም። በመስፍን አድራጌና በሌሎች ዘጋቢዎች ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። መስፍንን ስመኝሽና የተቀሩት ባልደረቦቻችንና ዘጋቢዎችን አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የተከታተላችሁት የዕለቱን አቢይ ርዕስ ነበር። አሁን ወደ ተከታዩ የመጽሔት ርዕስ ስንሻገር መንግስትና የኦሮሞ ነጻነት ሰራዊት በታንዛኒያ ሁለተኛ ዙር ድርድር እያካሄዱ መሆኑ መገለጹን ይመለከታል በኦሮሚያ ክልል ያለውን ግጭት በማስወገድ ሰላም ለማምጣት ያለ በመሆኑ የተነገረለት የኢትዮጵያ ፌዴራል መንግስትና የኦሮሞ ነጻነት ሰራዊት ሁለተኛ ዙር ድርድር ትላንት ማክሰኞ በታንዛኒያ ዳሬ ሰላም ከተማ እንደተጀመረ ምንጮች ለአሜሪካ ድምጽ ገልጠዋል። ምንጮቹ አክለውም በሁለቱ ወገኖች በኩል ዘላቂነት ወዳለው መፍትሄ ለመድረስ የሚታየው ቁርጠኝነትና ውሳኔ የሚደነቅ ነው ብለውታል። የኢትዮጵያ መንግስትም ሆነ የኦሮሞ ነጻነት ሰራዊት ታዲያ ድርድሩ ስለመጀመሩ እስካሁን የሰጡት አስተያየትም ሆነ ያወጡት ይፋ መግለጫ ግን የለም። ፀሐይ ዳምጠው ዝርዝሩን ይዛለች። የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት ተወካዮች ባለፈው አመት ማዘያወር መጨረሻ ታንዛኒያ ላይ ያለ ስምምነት ያጠናቀቁትን የቅድመ ድርድር ንግግር ለመቀጠል መሆኑን ለአደራዳሪዎቹ ቅርበት ያላቸው ምንጮች ለአሜሪካ ድምጽ ተናግረዋል። የኢትዮጵያ ፌዴራል መንግስትም ሆነ የኦሮሞ ነጻነት ሰራዊት ስለተጀመረው ድርድር እስካሁን የሰጡት ማረጋገጫ የለም። በእኛ በኩል ከሁለቱም ወገኖች ከፌዴራል መንግስት ኮሚኒኬሽን አገልግሎትና ከኦሮሞ ነጻነት ሰራዊት አለም አቀፍ ቃል አቀባይ ተጨማሪ መረጃ ለማግኘት ያደረ

ሆኖም ምንጮች ወደ ወሳኝ ምዕራፍ ተሸጋግረዋል ያሉት ድርድር መጀመሩን ለአሜሪካ ድምፅ ተናግረዋል። ሁለቱ ወገኖች ባለፈው ዓመት ሚያዝያ ወር ያካሄዱትን የመጀመሪያ ዙር ድርድር ያጠናቀቁት ያለ ስምምነት ነበር። ግጭቱን በዘላቂነትና ሰላማዊ በሆነ መንገድ ለማስቆም እንዲቻል የሰላም ውይይቱን በመቀጠል አስፈላጊነት ላይ ግን ተግባብቶ እንደነበር በወቅቱ በሰጡት መግለጫ አመልክተዋል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ሁለቱ ወገኖች ዘላቂ መፍትሄ የሚያ ሳመጣ ስምምነት ላይ መድረስ እንዳለባቸው አመልክተዋል። መጀመሩ ጥሩ ነው። እኛ ይህንን ስንጠይቅ ነበር። አሁንም እንደግፋለን። በዞሮ ግን ዋናው ጉዳይ መሰረታዊ በሆነ መንገድ የኦሮሞ ሕዝብ የመብት ትግል ላለፉት አምሳ አመታት ሲከባለል የቆየ ነው። ብዙ መስዋዕትነት የተከፈለበት ውድ ዋጋ የተከፈለበት ትግል ነው። ይህንም በሚመልስ መልኩ እልባት በሚያገኝ መልኩ ድርድሩ እንዲካሄድ እንፈልጋለን። አለባብሶ እንዳይታለፍና ና ነገ ለሌላ አዙርት ደግሞ እንዳይታድርገን ከዚህ በፊት በተደጋጋሚ ስደረግ ስለነበር ለአንዴና ለመጨረሻ የሮሞ ህዝብ የመብት ትግል ልባት በሚያገኝበት አቅጣጫ ድርድሩ እንዲካሄድ እንመክራለን። ለአደራዳሪዎቹ ቅርበት ያላቸው ምንጮች እንደገለጹት በሁለቱም ወገኖች በኩል ዘላቂነት ወዳለው መፍትሄ ለመድረስ ቁርጠኝነቱ አለ። ዶክተር ሙሉ አለም ተገኝ ወርቅ የኢዜማ የህዝብ ግንኙነት መምሪያ ኃላፊ ናቸው። መረጃውን እንደሰማን እኛም የተሰማን ድርድርና ወደ ሰላም ውስጥ መንገድ እንደመከተል የሚደረገው ነገር የሚበረታታ ነው ሁልጊዜ ሁለቱም አካላት እየተሳተፉ ያሉት ተነጋጋሪዎች፣ እንዲሁም የውይይቱን ዝርዝር ነጥቦች አስመልክቶ ይህ ዘገባ እስከተጠናቀረበት ጊዜ ድረስ የወጣ መግለጫ የለም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ፀሐይን ለዘገባው አመሰግናለሁ። ተከታዩ ርዕስ ደግሞ ወደ ትግራይ ያሻግረናል። በትግራይ አራት አመራሮች ከኃላፊነት የተነሱት ስራን ለማከናወን ወይም ለመፈጸም ባለመቻል ነው ይላሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳይ አራት የክልሉ ከፍተኛ አመራሮችን ከኃላፊነታቸው አንስተዋል። የክልሉ የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ረዳይ ሀለፎም እርምጃው ከአመራሮቹ የስራ አፈጻጸም ጋር የተያያዘ ነው ነው ያሉት አቶ ረዳይ የመንግስት የስራ ኃላፊዎችን መንግስት የስራ ኃላፊዎችን ይመድባል እንዲሁም የመንግስትን ስራ መፈጸም ያልቻሉትን ያነሳል ሲሉ ስለተወሰደው እርምጃ ለአሜሪካ ድምፅ ገልጠዋል። ሙልጌታ ጽባህ ተከታትሎታል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጽህፈት ቤት በፌስቡክ ገጹ ባወጣው መረጃ አራት የክልሉ ከፍተኛ የመንግስት ኃላፊዎች በክልሉ ፕሬዚደንት አቶ ጌታቸው ረዳ እንደተነሱ አስታውቋል። ከመንግስት ስራ ምድባቸው የተነሱት አራቱ ከፍተኛ ኃላፊዎች በምክትል ፕሬዚደንት ማዕርግ የክልሉ የህዝብ ቅስቀሳ አማካሪና የህወሀት ጽህፈት ቤት ኃላፊ አቶ አለም ገብረዋህድ፣ የክልሉ ጊዜያዊ አስተዳደር ጽህፈት ቤት ኃላፊ አቶ አማን ኤላሰፋም፣ የትግራይ ደቡባዊ ምስራቅ ዞን አስተዳዳሪ ወይዘሮ ሊያ ነው፣ የትግራይ ሰሜናዊ ምዕራብ ዞን አስተዳዳሪ አቶ ተክላይ ገብረ ምድህን ናቸው። በጉዳዩ ላይ ማብራሪያ የጠየቅናቸው የክልሉ ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ረዳይ ሀለፎም በተሰጣቸው ኃላፊነት መሰረት ስራቸውን በማያከናውኑ አመራሮች ላይ መንግስት ሁልጊዜ ከቦታቸው ያነሳቸዋል ብለዋል። መንግስት ደግሞ እርምጃ የሚወስደው የሚታወቅ ነው። ስራዎች አሉ። ስራዎች በትክክል አልተሳኩም ብሎ ካሰበ ወይ ተደናቅፈዋል ብሎ ካሰበ፣ በምፈልገው መንገድ እየሄዱልኝ አይደለም ብሎ ካሰበ የሆነ ሰው ያነሳል እና መወሰድ ያለበት የሚመስለኝ የተሰጠው ተልእኮ በአግባቡ ባልተወጣ አመራር እና ያ ስምርት የሰጠው አካል ደግሞ ስራዬ በትክክል እየተሰራ አይደለም እየተከናወነ አይደለም ብሎ ያመነ አመራር እና ኃላፊነት የተሰጠው የማንሳት የእሱ ስራ ይሆናል። አሁን የጊዜያዊ መስተዳድሩ ፕሬዚዳንት ኃላፊነት ወስደው ይህንን ስራ እየተሰራ አይደለም ብለው ባመኑበት ሰው ማንሳት በነዛ የተነሱ ሰዎች ደግሞ ሌላ ሰው መተካት የመንግስት ስራ ከፍተኛ አመራሮቹ ከኃላፊነታቸው የተነሱበት ደብዳቤ ባለፈው ጥቅምት 17 ቀን 2016 ዓ ም ተፈርሞ ወጪ የተደረገ ቢሆንም በይፋ የታወቀው ከ10 ቀናት በኋላ ትላንት ማክሰኞ ጥቅምት 27 ቀን 2016 ዓ ም ነው የቀናቱን ክፍተት አስመልክቶ የተጠየቁት አቶ ረዳይ መንግስት ይፋ ማድረግ በሚፈልግበት ጊዜ ይፋ ያደርጋል የሚል ምላሽ ሰጥተዋል ከሁለት ሳምንታት በፊት መንግስት ካስቀመጠው አቅጣጫ ውጭ ስራቸው ትተው ሌላ እንቅስቃሴ ውስጥ ገብተዋል የተባሉ ስድስት የዞን አመራሮች በጊዜው አስተዳደሩ ፕሬዚደንት ከኃላፊነታቸው ሲነሱ መሰል እርምጃዎችም ተጠናክረው እንደሚቀጥሉ አቶ ጌታቸው ረዳ አመልክተው እንደነበር ይታወሳል። ወሰዱ ስጉምትታት በዚ ጥራሕ ዝውሰኑ ከምዘይኮኑ አሁን የተወሰደው እርምጃ አይቆምም። ህዝብን ለማገልገል በማንኛውም የተቀመጠ ኃላፊ ስራውን በማይፈጽምበት ጊዜ አስቸኳይ እርምጃ እንወስዳለን። እኒህ ተከታታይ እርምጃዎች በህወሀት አመራሮች መካከል ልዩነት ስለመፍጠሩ ያሳይ እንደሆነ የተጠየቁት የክልሉ የኮሚኒኬሽን ጽህፈት ቤት ኃላፊና የፓርቲው የማዕከላዊ ኮሚቴ አባል አቶ ረዳኢ ሃለፎም የሀሳብ ልዩነት ሁልጊዜ የነበረ ነው ሲሉ አመልክተዋል። እኔ እስከማውቀው ድረስ የሀሳብ ልዩነት ሁሌም አለ፣ ነበረ፣ አሁንም። ለምሳሌ ባለፈው ከአንድ ወር በፊት ይመስለኛል፣ ሰባት ስምንት ቀን ተሰብስበን ነበር ሰባት ስምንት ቀን የምንሰበሰብበት ምክንያት የሚያለያዩን ሀሳቦች ስላሉ ነው። አብዛኛው ወደሚስማማበት ደረጃ ለመድረስ እኮ ነው ያ ሁሉ ጊዜ የምትወስደው እንጂ ሞኖቶኒክ ልትሆን አትችልም። አሁን ደግሞ ሞኖቶኖ ስለመሆን በቃ ተቀየረ፣ የተቀየረ ነገር አለ። ብዙ ችግሮች አሉ። ቢያንስ ሁለት ኮንፍሊክት የሚመስሉ ነገሮች አሉ። ሰላም ለሰላም የሚቆም አለ። ለሰላም ደግሞ በሰላም መንገድ የሚፈልጋለ ያበላል፣ አማራጭ መጠቀምም እንደ አማራጭ አድርጎ የሚወስድም አለ። ይሄ የግለሰቦች እይታ ነው የሚሆነው፣ በህወሀት ውስጥ ያሉ የግለሰቦች እይታ ነው ሄደው ሄደ ግን መጨረሻው ይጠቃልል እና ያብዛኛው ይሆናል። ስለዚህ ልዩነት አለ የሚባለው በጊዜው ሲደርስ ደግሞ ህወሀት ገምግመ የሚደርሰው ይሆናል። ሲጀመር ደግሞ ህወሀት እኮ እስካሁን በነበሩ ሂደቶች እኮ አልገመገመም። የቁጥቁጥ ግምገማ ነው እያደረግን ያለ ነው። የሆነ ነገር ያጋጥማል እሷ ለጊዜው ማለት ነው እንጂ ስትራቴጂካሊ ገምገመን ልዩነቶች ካሉ ወጥተው ነጥረው የፓርቲ ዲስፕሊንም ስላለው ማለት ነው ይህን መታወቅ መቻል አለብህ። አሁን ያለው ግርግር የግለሰቦች ነው። ከመንግስት ስራ ምድባቸው ከተነሱት ኃላፊዎች መካከል የህወሓት ጽህፈት ቤት ኃላፊ የሆኑት አቶ አለም ገብረ ዋህድን አስተያየት ለማካተት ወደ ቢሮአቸው አምርቼ የነበረ ቢሆንም ላገኛቸው አልቻልኩም። ከጊዜያዊ አስተዳደር ጽህፈት ቤት ኃላፊነት የተነሱ አቶ አማን ኢላሰፋ ደግሞ በስልክ ስለ ጉዳዩ ጠይቅያቸው፣ በአሁኑ ጊዜ የትግራይ ህዝብ ጥያቄዎች ሌሎች ጉዳዮች እንደሆኑ ጠቅሰው በዚህ ትንሽ ነገር አስተያየት አልሰጥም ሲሉ እርምጃውን አጣጥለዋል። ከደቡብ ምስራቅ ዞን አስተዳዳሪነት የተነሱት ወይዘሮ ሊያ ካሳ በበኩላቸው እርምጃው የተገለጸበት ደብዳቤ እንዳልደረሳቸውና በማህበራዊ ብዙሃን መገናኛ ግን እንደተመለከቱት ገልጸው ስለ ጉዳዩ ተጨማሪ አስተያየት ከመስጠት ተቆጥበዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም ሁልጌታን ለዘገባው አመሰግናለሁ። ክብራትና ክብራን አድማ የተመልካቾቻችን የምትከታተሉት የረቡዕ ምሽት ዝግጅታችንን ነው። አሁን ወደ ዓለም አቀፍ ርዕሰ ጉዳዮች ነው የምንሻገረው። ሐማስና እስራኤል አንድ ወር የሞላው የእስራኤል እና የጋዛ ጦርነት አሁንም እንደቀጠለ ነው። በእስራኤልና በሐማስ መካከል አንድ ወር ያስቆጠረው ይህ ጦርነት በጋዛ ምድር ላይ ተጠናክሮ መቀጠሉ በንጹሐን ዜጎች ላይ እያደረሰ ያለው ጉዳትና በከፍተኛ ሁኔታ እየጨመረ በመምጣቱም ዩናይት ስቴትስና ሌሎች ዓለም አቀፍ መሪዎች ሰብአዊ እርዳታ ወደ ጋዛ እንዲገባ ጊዜያዊ የተኩስ አቁም እንዲደረግ ጠይቀዋል። እስራኤል በበኩሏ 240 ታጋቾቿ ለሰብአዊ ቀውሱ መፈታት ቅድሚያ እንዳለበት ትገልጻለች። ሊንዳ ግርስታይን ከኢየሩሳሌም ያደረሰችን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከትለው ታቀርበዋለች። በእስራኤል የሕዝቡ ትኩረት 30 ሕጻናትን ጨምሮ ወደ 240 የሚጠጉ ታጋቾች እጣ ፈንታ ላይ ነው። ታጋቾቹ እስኪለቀቁ እስራኤል የተኩስ አቁም ስምምነት እንዳታደርግ ወይም ሰብአዊ እርዳታ ወደ ጋዛ እንዲገባ እንዳትፈቅድ የሚጠይቁ ሰልፎችም ተጠናክረው ቀጥለዋል። ታጋቾችን በድርድር በማስለቀቅ የሚታወቀው ተደራዳሪ ጌርሾን ባስኪን ታጋቾቹ አሁንም በሕይወት እንዳሉና ከመሬት በታች ባሉ ዋሻዎች ውስጥ እንደሚገኙ እንደሚያምን ይገልጻል። በእንደዚህ አይነት ሁኔታ ውስጥ ያሉ ታጋቾች ሊደረግላቸው የሚችለውን እንክብካቤ እያገኙ ሊሆን ይችላል። አካላዊ ስቃይ እየደረሰባቸው ነው ብዬ አላምንም። ምናልባት በሕይወት ለመቆየት አስፈላጊ የሆነው ምግብና ውሃ አነስተኛ ሊሆን ይችላል። ምናልባት የሕክምና አቅርቦቱ የተገደበ ሊሆን ይችላል። ነገር ግን አሁንም በሀማስ ዘንድ የፍልስጤም እስረኞችን ከእስራኤል እስር ቤቶች ለማስለቀቅ ጠቃሚ መያዣዎች ናቸው። እስራኤላውያን በታጋቾች አፈና በአብዛኛው ንጹሐን ዜጎች በሆኑ 1400 ሰዎች ላይ የተፈጸመው ጭካን የተሞላበት ግድያና በጋዛ ወረራ የሚሞቱ ወታደሮች ቁጥር እየጨመረ መምጣት የደህንነት ስሜታቸውን ማናጋቱን ይናገራሉ። የሻሎም ሃርትማን ተቋም ባልደረባ የሆነው ዮሲ ክሌን ሃልቪ በእስራኤል ስላለው ስሜት ለአሜሪካ ድምፅ ያስረዳል። እስራኤሊ ሶሳይቲ ሃዝ ኔቨር ቢን አዝ ሞርታሊ ዉንድድ የእስራኤል ማህበረሰብ በዚህ መልኩ ለሞት በሚያደርስ ሁኔታ ጉዳት ደርሶበት አያውቅም። በጅምላ የተጎዱት ወይም የታገቱት ሰዎች ቁጥር ብቻ ሳይሆን አንድ ሺህ እስራኤላውያን የተጨፈጨፉበትና ያለረዳት የሞቱበት መንገድ ነው። ሁኔታው ይህች ሀገር የተመሰረተችበትን መንፈስ የሚጻረር ነው። እስራኤል የተፈጠረችው ለአይሁድ ሕዝብ አስተማማኝ መሸሸጊያ እንድትሆን ነው። ለእስራኤል የተገባላት ቃል ከዚህ በኋላ ዘር የሚያጠፉ ጠላቶች እንደማይኖራት ሳይሆን ዳግመኛ አይሁዶች ያለማንም እርዳታ እንደማይሞቱ ነው። በጋዛም ሰላማዊ ዜጎች የሚደርስላቸው የሌላ አይነት እየተሰማቸው ነው። በከፍተኛ ሁኔታ እየጨመረ ያለው የሟቾች ቁጥርና በየአካባቢው እየደረሰ ያለው ከፍተኛ ውድመት ሁለት ነጥብ ሁለት ሚሊየን ፍልስጤማውያንን ከፍተኛ ፍርሃት ውስጥ የከተተ ሲሆን በርካቶች ቤታቸውን ጥለው እንዲሰደዱ ሆነዋል። ምንም እንኳን የእስራኤል ጦር ኢላማ ባደረጋቸው የሐማስ ታጣቂዎች ላይ የምድር ዘመቻ በሚያካሄድበት ሰሜናዊው የጋዛ ክፍል የሚኖሩ ንጹሐን ዜጎች ለቀው እንዲወጡ ማስጠንቀቂያ ቢሰጥም እስራኤል በቅርቡ ደህንነታቸው ይጠበቃል ባለችበት ደቡባዊ የጋዛ ክፍልም በርካታ የአየር ጥቃቶችን አካሂዳለች። ካሬም ማታር በቅርቡ እስራኤል ባደረሰቻቸው የአየር ጥቃቶች በርካታ የቤተሰብ አባላቶቹን ካጡ ሰዎች መካከል አንዱ ሲሆን ኑሳራት በተሰኘው የስደተኞች መጠለያ ጣቢያ ይገኛል። በቦምብ መደብደብ ሲጀምሩ ራሴን ሳትኩ። ወንድሜ ዘይድ እና ሁለት የአጎቴ ልጆች ተሰውተዋል። ሶስተኛው እስካሁን ያለበትን አላወቅንም። የቤቱ ባለቤትና ልጁ ሞተዋል። ከአስር በላይ የሚሆኑ ሰዎች ናቸው የተሰውት። ሌሎች የቀረነው ደግሞ ቆስለናል። ደቡባዊው የማጋዜ ስደተኞች መጠለያ ጣቢያም በእስራኤል የአየር ጥቃት ጉዳት ከደረሰበት በኋላ በማጋዜ ከተማ ነዋሪ የሆነው ፍልስጤማዊ ጋዜጠኛ ራሚ አልሜጋሪ ሕጻናት ልጆቹ በከፍተኛ ድንጋጤ ውስጥ መውደቃቸውን ይገልጻል። አሁን ካሉበት ሁኔታ ብቸኛው የመውጫ መንገድም በጋዛ የወደፊት እጣ ፈንታ ላይ የሚደረጉ ዓለም አቀፋዊ ድርድሮች ብቻ ናቸው ይላል። ፖለቲካዊ ግፊቱ አንድ የሚጨበጥ ነገር ይዞ ይወጣል የሚል እምነት አለኝ። በመጪዎቹ ቀናት ለጋዛፍ መፍትሄ ሊያመጣ የሚችል ወደፊት የሚያራምድ መፍትሄ ሊመጣ ይችላል። ለግጭቱ መፍትሄ የሚመጣው በርካታ ውጊያዎች ተካሂደው የሐማስ ወታደራዊ መሰረተ ልማቶች ከጠፉ በኋላ ብቻ መሆኑን የእስራኤል የፖለቲካና ወታደራዊ ባለስልጣናት ገልጸዋል። ነገር ግን ያለምንም ማንገራገር ለእስራኤል ድጋፋቸውን የሚሰጡት አሜሪካውያን አጋሮች ሳይቀሩ ጊዜያዊ የተኩስ አቁም እንዲደረግ ግፊት ቢጀምሩም እስራኤል ግን ጥያቄውን ውድቅ አድርጋለች። በሊንዳ ግራንድስታይን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አመሰግናለሁ ስመኞች። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ ሶስት ሰዓት ከ37 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወዳደረግነው ቅንብር ነው የምናልፈው። ዲሞክራሲ በተግባር በአማራ ክልል የተጣለው የአስቸኳይ ጊዜ አዋጅ ሰላም ሊያመጣ ባለመቻሉ እንዲነሳ የተጠየቀበት ነው። የሚኒስትሮች ምክር ቤት በአማራ ክልል አጋጥሟል ያለውን የጸጥታ መደፍረስ በመደበኛው የህግ ስነ ስርዓት ለመቆጣጠር የማይቻል ነው ሲል የአስቸኳይ ጊዜ አዋጅ ከደነገገ ሶስት ወራት አልፈውታል። ይሁንና የአማራ ብሔራዊ ንቅናቄ አብን ፓርቲ አባልና የምክር ቤት ተመራጩ አቶ አበባው ደሳለው፣ መንግስት በአስቸኳይ ጊዜ አዋጅ የህዝቡን ጥያቄ መመለስ እንደማይችል ተረድቶ ማንሳት ይገባዋል ይላሉ። የእናት ፓርቲ ፕሬዚዳንት ዶክተር ሰይፈ ስላሴ አያሌውን በበኩላቸው በሰሜኑ የአገሪቱ ክፍል አጋጥሞ ከነበረው ጦርነት ትምህርት መውሰድ ባለመቻሉ ምክንያት ያለፉት ሶስት ወራት ንጹሐን ዜጎች ለስቃይ የተዳረጉበት ነው ነው ሲሉ የተናገሩት መንግስት በበኩሉ አብዛኛው የአማራ ክልል አካባቢዎች ወደ ሰላማዊ ሁኔታ እንደተመለሱ በቅርቡ በሰጠው መግለጫ አመልክቷል። አስማማዋየ ነው በጉዳዩ ላይ ተከታዩን አሰናድቷል። በአማራ ክልል በትጥቅ የተደገፈ እንቅስቃሴ ጋረጠው አደጋ በመደበኛው የህግ ስነ ስርዓት ለመቆጣጠር የማይቻልበት ሁኔታ ፈጥሯል በሚል የሚኒስትሮች ምክር ቤት ሐምሌ 8 ቀን 2015 ዓ ም የደነገገው የአስቸኳይ ጊዜ አዋጅ ሶስተኛ ወሩን አስቆጥሯል። ይኸውም እስከ ስድስት ወራት ድረስ ሊጸና እንደሚችል የተገለጸው የአስቸኳይ ጊዜ አዋጅ አጋማሽ ማለት ነው። የአሜሪካ ድምፅም በእርግጥ በእነዚህ ወራት የአስቸኳይ ጊዜ ዋጁ በክልሉ የታሰበውን ሰላም ለማምጣት ያስቻለ ነው ወይ ሲል የፖለቲካ ፓርቲ ተወካዮችን ጠይቋል። በህዝብ ተወካዮች ምክር ቤት ተመራጭ ከሆኑ የአማራ ብሔራዊ ንቅናቄ አብን ፓርቲ አባላት መካከል አንዱ አቶ አበው ደሳለው አዋጁ በምክር ቤቱ አብላጫ ድምፅ በፀደቀበት ወቅት እርሳቸው የተቃውሞ ሀሳብ እንደሰጡ ያስታውሳሉ። የተቃውሟቸው ምክንያትም የአስቸኳይ ጊዜ አዋጁ ለችግሩ መፍትሄ አያመጣም የሚል እንደነበረ እና ባለፉት ሶስት ወራት የታየውም ከዚህ የተለየ እንዳልሆነ ይናገራሉም። የአስቸኳይ ጊዜ አዋጁ ሰላም እንደማያመጣ፣ የተበላሸውን ሰላም የበለጠ ወደ ከፍተኛ ቅልቅል ውስጥ የሚያስገባ እንደሆነ ይልቁንስ ለውጥ ሊያመጣ የሚችለው የአማራን ሕዝብ ጠጋ ብሎ ማዳመጥ ሲቻል፣ ምንድነው የምትፈልገው? ምንድነው የሚሻለው? ተብሎ ድርድርና ውይይት እንደሚያስፈልግ ገልጬ ነበረ። ሌሎች አንዳንድ የምክር ቤት አባላትም የገለጹበት ሁኔታ ነበረ። ነገር ግን ያንን እንግዲህ አልሰማ ብሎ ገዢው ፓርቲ በወሰነው ውሳኔ እንደምታየው በጣም ምስቅልቅል የሆነ ነገር እየተፈጠረ ያለው የሰብዓዊ መብት ኮሚሽን በግልጽ ያወጣው በቅርቡ ያወጣው መግለጫ ራሱ ያው ምስክር ነው። በእኛ በህዝብ ተወካዮች ምክር ቤት ስር ያለ ድርጅት በግልጽ አወጥታል። ያለውን ችግር ምን ያህል ሰላማዊ ሰዎች እንደሞቱ አዛውንቶች፣ ህጻናት፣ አቅመ ደካሞች ምንም በጦርነት ውስጥ ተሳታፊ ያልሆኑ ዜጎች ህይወታቸው እያለፈ እንደሆነ የሴቶች እንደተደፈሩ ህንፃዎች ቤቶች በከባድ መሳሪያ እየወደሙ እንደሆነ በድሮን በዙ ሀያ ሶስት በመድፍ በተለያዩ የከባድ መሳሪያዎች የሰው ህይወት እየጠፋ እንደሆነ ህንፃዎች እየወደሙ እንደሆነ የሚታይ ነገር ነው። በምዕራብ ጎጃም ዞን በእጅጋ ምርጫ ክልል ተወዳድረው ለዚሁ ተወካዮች ምክር ቤት አባልነት እንደተመረጡ የሚገልጹት አቶ አበው ደሳለው በተመረጡበት አካባቢ አሁንም ግጭቶች እንደተባባሱ በስልክ ያገኙት መረጃ ዋቢ አድርገው ያስረዳሉ። እኔ ሰፈር የወላጆች ያሉበት ሰፈር ላይ ሳይቀር በጣም በቅርብ እርቀት ሳሪያ ከባድ የጦር መሳሪያ የወደቀበት ጥይት የወደቀበት ሁኔታ ነው ያለው። ከተማ ውስጥ በርካታ እንግዲህ ቁጥሩን መናገር ያው ይከብዳል። ምርመራ የሚያስፈልገው ጉዳይ ነው፣ ግን ዜጎች ሞተዋል። እጅጋ ከተማ ውስጥ ራሱ በከባድ ጦር መሳሪያ ማለት ነው፣ እንዲሁ በደመነፍስ በሚወረወር ከባድ መሳሪያ ጥኙ። የእናት ፓርቲ ፕሬዚዳንት ዶክተር ሰይፈስላሴ አያሌው በበኩላቸው ፓርቲያቸው በሀገር አቀፍ ደረጃ ከሚንቀሳቀሱ ሌሎች ፓርቲዎች ጋር በመሆን በክልሉ የተከሰተው ችግር በአስቸኳይ ጊዜ አዋጁ እንደማይፈታ ሲያሳስብ እንደቆያ ውሳሉ መንግስት በሰሜኑ የሀገሪቱ ክፍል አጋጥሞ ከነበረው ጦርነት ትምህርት መውሰድ እንዳልቻለ ወቅሰው፣ ያለፉት ሶስት የአዋጁ አፈጻጸም ወራትም ንጹሐን ዜጎች ለስቃይ እየተዳረጉበት ነው ይላሉም እኛ እይታ በዜጎች ላይ እንደዚህ አይነት እርምጃ በምንም አይነት መልኩ ተቀባይነት የለውም የሚል ጽኑ እምነት ነው ያለን እና ሰላማዊ ዜጎችም በጣም በሰፊው እየተጎዱ የሚገኙበትን አይነት ነገር በሚመስል መልኩ፣ በቀል በሚመስል አይነት መልኩ ከውጊያ በመለስ ወይ ደግሞ ከውጊያ መ ዜጎች ቤት ለቤት እየሄዱ ከፍተኛ ጥቃት ሲያደርሱ እንደነበር በተለያዩ ጊዜያት በራሳችንን መግለጫ በትብብር አብን ከምትሰራቸው ፓርቲዎችም ጋር በጋራ የገለጽበት ነገር አለ። ይህንን ተከትሎ በተለያዩ የአማራ ክልል ረሀብም የተከሰተበት አይነት ነገር አለ። ይሄ ረሃብ እንግዲህ አገር ሰላም በምትሆንበት ጊዜ ነው አትሊስት ውስጥ ያለውን ሰውም እዛ ጋር መድረስ የሚቻለውና ይህ ሁሉ ሊሆን ያልቻለበት ነገር ነው የምንመለከተው። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ባወጣው መግለጫ ግጭቱ በተካሄደባቸው አካባቢዎች በመንግስት የጸጥታ አካላት የዘፈቀደ ግድያዎች እንደተፈጸሙ ገልጿል። የመንግስት ኃይሎች በመንገድ ላይ ወይም ቤት ለቤት ፍተሻ በማድረግ ከያዟቸው በርካታ ሲቪል ሰዎች ውስጥ ፋኖን ትደግፋላችሁና ለፋኖ መረጃ ትሰጣላችሁ የሚሉትን ጨምሮ በልዩ ልዩ ምክንያቶች ከህግ ውጭ የሆኑ ግድያዎች እንደተፈጸሙ የሚያሳዩ ታማኒ መረጃዎች እንደደረሰውም ኮሚሽኑ አስታውቋል። በቅርቡ በሰጡት መግለጫ ይህን የኮሚሽነር ሪፖርት ያጣጣሉት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በበኩላቸው በአስቸኳይ ጊዜ መመሪያዝ መምሪያ ዝ ተገምግሞ የወጣ እንደሆነ በገለጹት ሪፖርት መሰረት አብዛኛው የአማራ ክልል አካባቢዎች ወደ ሰላማዊ ሁኔታ እንደተመለሱ አስታውቀዋል። ሊፈርስ ተቃርቦ የነበረው ክልል ከመፍረስ መታደግ መቻሉ መቻሉ ተረጋግጧል። አብዛኛው የክልሉ አካባቢዎች ወደ ሰላማዊ ሁኔታ ተመልሷል። የህዝቡ የሰላም ፍላጎትና ከጸጥታ ኃይሎች ጋር ያለው ቁርኝት በእጅጉ ጨምሯል። በምስራቅ አማራ፣ በጎንደር ሁሉም አካባቢዎች፣ በሸዋና በጎጃም የባህር ዳር ከተማን ጨምሮ በአብዛኞቹ አካባቢዎች የክልሉ የጸጥታ ኃይል እግር መትከሉን በግምገማው እዙ ትላንትና አረጋግጧል። እናት ፓርቲ ፕሬዚዳንት ዶክተር ሰይፈ ስላሴ ግን መንግስት ሁኔታዎች እየተረጋጉ እንደሆነ አድርጎ የሰጠው መግለጫ ከእውነታው ጋር የሚጣረስ ነው ሲሉ የተቻሉ በቅርቡ የአስቸኳይ ጊዜ አዋጅ ኮማንድ ፖስቱ የሰጠውን መግለጫ በመንግስት ቃል አቀባይ አማካኝነት ከምተናል። ውጊያው ኦልሞስት የተጠናቀቀ እንደሆነ ዋጅ ያሌዎቹም ወደ ተራሽነት ምናምን ነገር ተለውጠዋል የሚል አይነት መልስ አስተላልፈዋል ስንመለከት ግን እሳቸው ይንን ካሉ በኋላ እንግዲህ የመረጃ ምንጭ የተለያየ ነገር ነው። መንግስት ከመንግስት በኩል የምንሰማው አንድ ጉዳይ ነው። ሌላው ደግሞ በሌላ በኩል ደግሞ በማህበራዊ ሚዲያዎች ደግሞ የምንሰማቸው ደግሞ እና ከድር ሶርስ ተብሎ ከሚባሉት ደግሞ ኃይለኛ ውጊያ አሁንም አሁን በምንነጋገርበት ጊዜ ከባድ ውጊያ ጎጃም ውስጥ እየተካሄደ እንደሆነ ትላንት ከትላንትና ወዲያ ወሎ ውጥ ሲካሄድ እንደነበረ እና መጠነ ሰፊ ውጊያ እየተካሄደ እንደሆነ እንመለከታለን። በዚህ ዘገባ ላይ የመንግስትን ተጨማሪ ምላሽ ለማካተት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የአማራ ክልል በምክትል ርዕሰ መስተዳደር ማዕረግ የአስተዳደር ጉዳዮች አስተባባሪና የሰላምና ጸጥታ ቢሮ ኃላፊ እንዲሁም የኮማንድ ፖስቱ አባል የሆኑትን አቶ ደሳሌ ጣሰውን ጨምሮ የሚመለከታቸው የፌዴራል ና የክልል የአስቸኳይ ጊዜ አዋጅ ኮማንድ ፖስት ኃላፊዎችን ለማነጋገር ያደረግነው ጥረት አልተሳካም። ጦርነቱ ከአማራ ሕዝብ ጋር ነው የሚሉት የአብን ፓርቲ አባልና የምክር ቤት ተመራጩ አቶ አበባው በበኩላቸው፣ መንግስት በአስቸኳይ ጊዜ አዋጁ የህዝቡን ጥያቄ መመለስ እንደማይችል ተረድቶ እንዲነሳ ሊያደርግ ይገባል ይላሉም። ህዝቡ እዚህ ውስጥ የገባው የደረሰበት በደል ጭቆና ነው፣ በተከታታይ ጊዜ የህልውና ስጋት ነው። እዚህ ነገር ውስጥ አስገባው ማለት ነው። ስለዚህ አሁንም እንደ መንግስት የህዝቡን የመኖር መብት ካከበረለት ከቦታ ቦታ ተንቀሳቅሶ የመስራት መብቱን ካከበረለት እና ቤዚክ ኒዶችን ካሟላለት ጦር ወደ ጦርነት የሚገባበት ምክንያት አይኖርም። ስለዚህ ጦሩ ማስወጣት አለበት። የአስቸኳይ ጊዜ አዋጁም መነሳት አለበት ወደ ምክር ቤት ቀርቦ ማለት ነው። የተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ታደለን ጨምሮ ለአማራ ስለታገሉ በማነታቸው ምክንያት ታስረዋል ያሏቸውን ዜጎች መንግስት እንዲለቅ አቶ አበ ጠይቀዋል። ዶክተር ሰይፈ ስላሴ በበኩላቸው የአማራ ክልልን ጨምሮ በልዩ ልዩ የአገሪቱ አካባቢዎች ያሉ አለመረጋጋቶችን መንግስት የሰሜን ጦርነት በቋጨበት መንገድ በውይይትና በድርድር ለመፍታት ዝግጁ መሆን እንዳለበት ጠቁመዋል። መንግስት እንደሚለው ጽንፈኛ ዘራፊ ያነ ነገር ጦርነት ያለው ፌደራል መንግስት ሲሰጥና በአማራ ህዝብ መካከል ነው። የአማራ ገበሬ ነው እየተዋጋ ያለው። በነገር መፍቻው መንገድ ሀይል ሳይሆን መፍቻው መንገድ መነጋገር ነው። ይሄ ህዝብ እንደ ህዝብ ጥያቄ ያለን ብሎ ካለ ተወካዮች ካሉት በተወካቸው አማካኝነት የሆነ ቦታ ላይ ገለልተኛ የሆነ ቦታ ላይ ጥሩ ሀገር እየወደመች ነው። በዚህ ውስጥ ነው እያልን ያለ ነው። ህዝብ እያለቀ ነው። በዚህ ውስጥ እያልን ያለ ነው። በዘመናት ውስጥ የሰራነውን ነገር በወራት ውስጥ እያፈረስን ነው። ትምህርት መውሰድ መቻል አለብን ነው እያልን ያለ ነው። ነገር የሚኒስትሮች ምክር ቤት ሐምሌ 8 ቀን 2015 ዓ ም በአማራ ክልል እንዲተገበር ያሳለፈውን የአስቸኳይ ጊዜ አዋጅ ከ10 ቀናት በኋላ የህዝብ ተወካዮች ምክር ቤት ባካሄደው አስቸኳይ ስብሰባ በ12 ድምፀ ተአቅቦና በ16 ተቃውሞ በአብላጫ ድምፅ ማጸደቁ ይታወሳል። ይህን ተከትሎ አተገባበሩን የሚቆጣጠር ሰባት አባላት ያሉት የአስቸኳይ ጊዜ አዋጅ መርማሪ ቦርድ ሰይሟል። ይሁንና በአተግባበር ወቅት የሚፈጸሙ የሰብዓዊ መብቶች ጥሰቶች ተበራክቷል፣ በሚል የኢትዮጵያ ሰብዓዊ መብቶች ኮሚሽንን ጨምሮ ልዩ ልዩ ዓለም አቀፍ የመብቶች ተሟጋች ተቋማት የሚያወጧቸው ሪፖርቶች እየጨመሩ መጥተዋል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ ን በወቅታዊ ርዕሰ ጉዳይ ላይ ላተኮረ ዘገባው አመሰግናለሁ። አድማጮች፣ ተከታዩ ፖለቲካዊ ጫና የበረታበት ኢትዮጵያ የኢትዮጵያ ሲቪል ሰርቪስ ለሕዝብ አገልግሎት መጓደል ምክንያት ነው መባሉን ይመለከታል። የኢትዮጵያ ሲቪል ሰርቪስ ፖለቲካዊ ጫና እንደበረታበት የገለጸ አንድ ጥናት በመንግስት አገልግሎት አሰጣጥ ረገድ በየመስሪያ ቤቱ ለሚታየው የመልካም አስተዳደር መጓደልም ምክንያት እንደሆነ ነው ያመለከተው። ባለፈው ሳምንት መጨረሻ በተዘጋጀ አንድ የውይይት መድረክ ላይ በዘርፉ ያካሄዱትን ጥናት ይፋ ያደረጉት የአዲስ አበባ ዩኒቨርሲቲ መምህር ዶክተር ብርሃኑ ተመስገን የአገሪቱ ሲቪል ሰርቪስ ከፖለቲካ ነጻ ሆኖ ብቃትንና ችሎታን መሰረት ባደረገ አሰራር መምራት ሲገባው፣ ይህ ግን እየሆነ አይደለም ብለዋል። የውይይቱ ተሳታፊዎችም በመንግስት መስሪያ ቤቶች የአገልግሎት አሰጣጥ ላይ የተለያዩ ችግሮች እንደሚታዩና አገልግሎታቸው በብልሹ አሰራር የተተበተበ ነው ብለዋቸው አለ ገብረ ሚካኤል ገብረ መድን ያጠናቀረው ነው። መልካም አስተዳደር ለአፍሪካ የተሰኘ ድርጅት ባለፈው ሳምንት ጥቅምት 22 ቀን 2016 ዓ.ም በኢትዮጵያ የተቋማት አደረጃጀትና የመንግስት አገልግሎት አሰጣጥ ላይ ያተኮረ የውይይት መድረክ አዘጋጅቷል። በውይይቱ ላይ ጥናታዊ ጽሑፍ ያቀረቡት በአዲስ አበባ ዩኒቨርሲቲ የሕዝብ አስተዳደርና ልማት አመራር ትምህርት ክፍል መምህር ዶክተር ብርሃኑ ተመስገን የአጼ ኃይለ ሥላሴ መንግሥት የማዕከላዊ ሠራተኞች ኤጀንሲ ወይም ሲፒኤ የሚባለውን ተቋም በማዋቀር ሰዎች በችሎታቸው ተወዳድረው በመንግሥት ሥራ የሚቀጠሩበትን ሥርዓት እንደፈጠረ አውስተዋል። በመንግሥት ሥራ የፖለቲካ ጣልቃ ገብነትን ለማስቀረት ሲባል ሠራተኞች የሚቀጠሩበት፣ የሚያድጉበት፣ የሚዛወሩበትና የሚሰናበቱበት አሰራርም እንደተቀመጠ አብራርተዋል። የንጉሱን ስርዓት የተካው የደርግ ወይም ኢሂድሪ መንግስትም ቀድሞ በነበረው የሲቪል ሰርቪስ አሰራር ላይ ብዙም ለውጥ ባያደርግም በሲቪል ሰርቪሱ ውስጥ የፓርቲ ፖለቲካ ጣልቃ መግባት የጀመረበት እንደነበር ዶክተር ብርሃኑ ያስታውሳሉ። እንግዲህ መነሻ ደሞዝ የነበረችውን ሀያ አምስት ብር ደሞዝ ወደ ሀምሳ ብር ደሞዝ የመቀየር የመጨረሻ የእርከን ጣራውን ደግሞ ስድስት ከሁለት መቶ ሰማንያ አምስት ወደ ስድስት መቶ ሰላሳ ስድስት የመቀየር ሂደት ነው ያደረገው በዚህ ረገድ እንግዲህ ያው ሚሊቴሪ ውስጥ ያሉ ሰዎች የለውጥ ሐዋርያ በሚል በእያንዳንዱ የመንግስት መስሪያ ቤት ተመድበው በሚሰሩበት ሰዓት፣ ሜሪት ቤዝ የሆነ ሪክሪትመንትና ፕሮሞሽን የለም። የፓርቲውን ጽህፈት ቤት እዚያው መንግስት መስሪያ ቤት ውስጥ ሆኖ የፓርቲ አሰራርና እና የመንግስት ስራ ተጣምረው የሚሄዱበት ወቅት ነበረ። የፓርቲ ፖለቲክስ ሲቪል ሰርቪስ ውስጥ ከገባ ምንም መስራት አይቻልም። ቀጥሎ የመጣው ኢህአዴግም የፌዴራል አወቃቀር ስርዓትን በመከተል የተለያዩ የሲቪል ሰርቪስ ማሻሻያዎችን እንዳደረገ ጠቅሰዋል። አሁን በስልጣን ላይ ያለው የብልጽግና ፓርቲ መር መንግስትም እንደዚሁ የሲቪል ሰርቪስ ማሻሻያ አድርጓል። የሥራ ከባቢን ለማሻሻል በሚልም በቢሮዎች እድሳት ስራ ላይ ተሰማርተዋል ያሉት ጥናት አቅራቢው፣ ሆኖም በሁለቱም መንግስታት ወቅትም በሲቪል ሰርቪሱ አሰራር ላይ የፖለቲካ ጫናው እንደቀጠለ ገልጸዋል። የእኛ ሲቪል ሰርቪስ ፖለቲሳይዝድ የሆነ ሲቪል ሰርቪስ ነው። ፖለቲሳይዝድ የሆነ ሲቪል ሰርቪስ ማለት በውድድር ላይ ሊያዙ የሚገባቸው የስራ መደቦች ላይ ከውድድር ውጪ መቀመጥ ማለት ነው። ሁኔታው በመስሪያ ቤቶቹ የተለያዩ ችግሮችን እንደሚያስከትል ያመለከቱት አጥኚው ዶክተር ብርሃኑ ተመስገን በአገልግሎት አሰጣጡ ላይም እንቅፋት ይፈጥራል ባይ ናቸው። ተቋማት የተሰጣቸውን ኃላፊነት በአግባቡ እንዲወጡ የሚያስችላቸው ዋነኛ ኃይል የሰው ሀብቶ ነው ችሎታ ያለው ልምድ ያለው በውድድር ከሌሎች ሰዎች ጋር ተወዳድሮ የሚቀጠር ሰው ስራውን መስራት ይችላል። ግን የኔ ዘመድ ስለሆነ የኔ ወዳጅ ስለሆነ የኔ ከእኔ ጋር ቀረቤት አለው ብለ የምታረገው ነገር ላይ ውጤታማ ይሆናል ብዬ ለማሰብ ይከብደኛል። አንድ እሱ ነው። ሁለተኛ ነገር ደግሞ ለፕሮፌሽኑ የታመነ ፕሮፌሽኑ የሚጠይቀውን ነገር የሚሰራ ባለሙያ ካለ ከሌሎች ነገሮች በተሻለ ሁኔታ ስራውን ለመስራት ያስችላል። የውይይቱ ተሳታፊ ከነበሩት አንዱ አቶ ታደለ ደርሰ ግርማ ለአሜሪካ ድምፅ በሰጡት አስተያየት በሲቪል ሰርቪሱ ላይ የሚታየው የፖለቲካ ጣልቃ ገብነት የመንግስት አገልግሎት አሰጣጥን ለችግር ዳርጎታል ብለዋል። ዛሬ ሰዎች የሚመደቡት በችሎታቸው ሳይሆን በፖለቲካ ፓርቲ አባልነታቸው፣ ዛሬ ሰዎች የሚመደቡት በፖለቲካ ደጋፊነታቸው ነው። ዛሬ ሰዎች በመሬት ሳይሆን የሚመደቡ በብሔረሰቦቸው እና ይሄ ደግሞ ከረጅም ጊዜ ጀምሮ ኢትዮጵያ ውስጥ ተንሰራፍቶ የመጣ ጉዳይ ነው። እዚህ ፖለቲካው በሲቪል ሰርቪሱ አሰራር ላይ በቀጥታም በተዘዋዋሪ ተጽዕኖ እየፈጠረ ነው ያለው። በቀጥታም በተዘዋዋሪ ብልሹ አስተዳደሩ ስር ሰዷል። ስር የሰደደ ሙስና ተንሰራፍቷል። ከፍተኛው የኑሮ ውድነት ያመጣው ሁሉ ይሄ ነው። በአስፈጻሚ ተቋማት አወቃቀርም ላይ ፖለቲካዊ ጣልቃ ገብነቱ የተለያዩ ችግሮችን እንዳስከተለ ባለሙያው ዶክተር ብርሃኑ አመልክቷል። በየጊዜው የሚታየው የተቋማት መቀያየር መታጠፍና መስፋት በተቋማቱ ውስጥ ወጥነትና ዘላቂነት ያለው የተረጋጋ አሰራር እንዳይኖር ማድረጉን ይናገራሉ። የኔ ኢኒሽያል ኦብዘርቬሽን ስራ ውስጥ አንድ ላይ መርጅድ የሆኑ አሉ፣ የተመታተኑ አሉ፣ ተጠሪነታቸው ለአንዱ ወደ አንዱ የሄደ አለ። ሌላው ብዙ ጊዜ ቆብ የማንሰጠው ነገር የሪከርድስ የፐርሶኔል እና የሌላ ከእሱ ጋር የተያዙ ሪከርዶች ይጠፋሉ። አንድ ሚኒስቴር መስሪያ ቤት ከአንድ ሚኒስቴር ጋር በሚዋሀድበት ሰዓት የአንደኛው ሚኒስቴር ሀያል የሆንና የነዛን ዶክመንቶች አይረብም ብሎ ሊል ይችላል፣ ይጥላቸው ይችላል። እና ይሄ ፐርሶኔል እንዳዘር ሪከርድን የመያዝ የመንግስት ትልቁ ትልቁ ስራ ነው ትልቁ ስራ ነው። ምንላቸው አስቡት። መሬት አስተዳደር ውስጥ ያለ ሪከርድን እናስበው። አንዱ ጋር ብንደት ነው ዘን የሚፈጠረውን ኪዮስ ማሰብ አስብ እንችላለን። የውይይት አዘጋጅ የሆነው የመልካም አስተዳደር ለአፍሪካ ድርጅት ተወካይ ዶክተር ዘሪሁን መሐመድ ሁኔታው በመንግስት ተቋማት አሰራር ውስጥ የአቅም ማነስ መፍጠሩንና ህዝብም የሚጠብቀውን አገልግሎት እንዳያገኝ ማድረጉን ይገልጻሉ። በሀገራችን የመልካም አስተዳደር ችግር በሰፊው የሚነሳ አብይ የህብረተሰብ ሮሮ መሆኑ የአደባባይ ሚስጥር ነው። ለዚህ በምክንያትነት ከሚጠቀሱት መካከል የመፈጸምና የማስፈጸም አቅማቸው ውስን የሆኑ መንግስታዊና መንግስት ነክ ተቋማት እንደሆኑ አንዳንድ በመስኩ ጥናት ያደረጉ ምሁራን ያመለክታሉ። ምንም እንኳን ተቋማት እንደ ጊዜው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ እና የቴክኖሎጂ እድገት ደረጃ ራሳቸውን ከጊዜው ጋር ለማጣጣም በሚያስችል ደረጃ የሚያድጉና ለውጥ የሚያሳዩ መሆናቸው አንዱ ባህሪያቸው ቢሆንም አዲስ የፖለቲካ ሁኔታ በመጣ ቁጥር ፈርሰው እንደ አዲስ ሀብለው የመገንባታቸው ሁኔታ ተቋማዊ ቀጣይነታቸውን የሚያሳጣና በሂደት የካበተ ልምድና አሰራርን የሚበትን መሆኑ ይታወቃል። ዶክተር ብርሃኑ በመንግስት መስሪያ ቤቶች ለሚታየው የአገልግሎት አሰጣጥ መጓደል ከፖለቲካው ጣልቃ ገብነት በተጨማሪ ሌሎችንም ምክንያቶች ዘርዝረዋል። ከእነዚህም መካከል የሰለጠነ የሰው ኃይል ማነስና ሙስና ሲጠቀሱ፣ የሚበዛው የመንግስት ሠራተኛ ደሞዝ ዝቅተኛ መሆንም በአገልግሎት አሰጣጥ ላይ አሉታዊ ተጽዕኖ አሳድረዋል ይላሉ። ማክሲማም ብለን ብን 12ሺ የሚከፈለው የመንግስት ሰራተኛ ኦልሞስት 75 ፐርሰንቱ እዛ ውስጥ ይገባል ማለት ነው እስከ 120 ባለው ከ11 መቶ እስከ 12 ባለው እዚ ይሄኛው ከ12 በላይ የሚከፈለው ሁለት ፐርሰንት ነው። ከሲቪል ሰርቫንት ሁለት ፐርሰንት በዚህ ዓመት ማለት በዚህ በ2021 ሀያ ሁለት ነው። እዚህ የሲቪል ሰርቪሱ ደሞዝ ምንም መናገር የሚቻል አይደለም። በሱን ያዘው። ስለዚህ ያው ዝቅተኛ ደሞዝ ይከፈላቸዋል። ይህ እንግዲህ ፕሮዳክቲቪቲ ተርኖቨር እና ሪቴንሽን ላይ ችግር ይፈጥራል። በኢትዮጵያ በፌዴራልና በክልል መስሪያ ቤቶች ውስጥ ወደ ሁለት ነጥብ ሶስት ሚሊዮን የሚደርሱ የመንግስት ሰራተኞች እንዳሉ የተናገሩት ባለሙያው ከእነዚህ ውስጥ ሰባ አምስት ከመቶ የሚሆኑት ከዲፕሎማ እስከ ዲግሪ የትምህርት ደረጃ ያላቸው እንደሆኑ በጥናታቸው አመልክተዋል። ስለ ጉዳዩ ከፌዴራል ሲቪል ሰርቪስ ኮሚሽን አስተያየት ለማግኘት የተቋሙን ቃል አቀባይና ምክትል ኮሚሽነሯን በስልክና በአጭር የጽሑፍ መልእክት ብንጠይቅም ለዛሬ ምላሽ ሊሰጡን አልቻሉም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል ገብረ መድህን እናመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የተባበሩት መንግስታት የዓለም ምግብና ግብርና ድርጅት ወይም ፋኦ እንደገለጸው በዓለም ዙሪያ 36 በመቶ የሚሆኑ ሴቶች በግብርና ሥርዓት ውስጥ ይሰራሉ። ይህ ቁጥር ከሰሃራ በታች ባሉ የአፍሪካ ሀገራት ወደ 66 በመቶ ከፍ ሲል፣ በደቡብ እስያ ደግሞ 71 በመቶ ነው። ከጊዜ ወደ ጊዜ ግን ከግብርናው መስክ ውጭ የሚሰሩ ሴቶች ቁጥር እየጨመሩ ነው ይላል የዕለቱ ርዕሰ አንቀጽ ሀተታውን ሲጀምር። ይሁን እንጂ በግብርና መስክ ለተሰማሩ ሴቶች በሁሉም ቦታ የተፈጠረው መድሎ መንገዱን እየዘጋ ነው ያለው ርዕስ አንቀጽ በዓለም ዙሪያ ሴቶች ከወንዶች በከፋ ሁኔታ ውስጥና በዝቅተኛ ደሞዝ ይሰራሉ ብለዋል። ብዙ አገራት አሁንም ለሴቶች የመሬት ባለቤትነት በቂ የህግ ጥበቃ የላቸውም ሲል ጽሁፉ አክለዋል። በእንስሳት በውሃና የእህል ዘር እንዲሁም ለመሬት ለቴክኖሎጂና ኑሯቸውን ለማሳደግ የሚያስፈልገውን ፋይናንስ ሙሉ በሙሉ ማግኘትና መቆጣጠር እስኪችሉ ድረስ ሴቶች ለግብርናው ልማት ስርዓት ሙሉ አስተዋጽኦ ማድረግ አይችሉም ሲል በቅርቡ የወጣው የፋኦ ሪፖርት አመልክቷል። የዩናይትድ ስቴትስ ዓለም አቀፍ የልማትና እርዳታ ድርጅት ወይም ዩኤስኤድ ፊድ ዘ ፊውቸር የተባለው መርሃ ግብር ምክትል አስተባባሪ ዲና ኤፔዞቶ እንዳሉት በግብርና ስርዓት ውስጥ ያሉ ሴቶች ከወንዶች ጋር ተመሳሳይ አገልግሎት ቢያገኙ በጠቅላላ የአገር ውስጥ ምርት አንድ ትሪሊዮን ዶላር ማግኘትና የተራቡ ሰዎችን ቁጥር በ45 ሚሊዮን እንቀንስ ነበር። ዩኤስ አይዲ ለሴቶች የመቋቋምና እድሎች ማመንጨት ወይም ማደግ የተባለ ቁርጠኝነትን ያስታወቀው ለዚህ ነው ብለዋል ሲል ርዕስ አንቀጹ ጠቅሷቸዋል። ሶስት የጥረት መንገዶች አሉ። የመጀመሪያው በአርሶ አደሮች ምርታማነትና የመቋቋም አቅም ላይ ያተኮረ ነው። በአነጋገር ዘይቤያችን ውስጥ መቋቋም መቻል ማለት አንድ ሰው በቀውስ ውስጥ ጊዜ እንኳን ቢሆን የመቋቋም የመላመድ እና አልፎ ተርፎም ጎልብቶ የሚወጣ ችሎታው ማለት ነው። እነዚህ ቀደም ሲል በስርዓቱ ወይም በማህበረሰብ ውስጥ ያሉ ችሎታዎች ምን እንደሆኑና ሰዎች ቀውሶችን እንዲቋቋሙ እነዚያን አቅሞች እንዴት ማጠናከር እንደሚችሉ መርዳት ነው። ምክትል አስተባባሪዋ ኤስፔዞቶ የእኛ ቁርጠኝነት በግብርና ላይ የተሻሻሉ ቴክኖሎጂዎችና የአስተዳደር ልምዶችን የሚተገብሩ ሴቶችን ቁጥር በጥፍ ለማሳደግ ነው ብለዋል ሲል ርዕዝ አንቀጹ ጠቅሷቸዋል። ትኩረታችንን መሬት የማግኘት ምርት፣ የተለያየ የአየር ንብረትን የሚቋቋሙ ዘመናዊ የእህል ዘሮችና፣ ማዳበሪያ፣ ፋይናንስ፣ መረጃና ቴክኖሎጂ ላይ እንዲሆን እናደርጋለን። ዲና ኤስፐዞቶ ሁለተኛው ምሰሶ ሴቶች ጥረታቸውን እንዲያሻሽሉና የእርሻ ስራዎቻቸው እንዲከፍሏቸው ለማድረግ መርዳት ነው ብለዋል። ሶስተኛው መንገድ የወንዶችና የሴቶችን የተለያዩ ፍላጎቶችን እንዲሁም በግጭት ውስጥ የስርዓተ ጾታ ልዩነቶች ሰብአዊ ተግባራችንን በምንሰጥበት ጊዜ እንዴት መታሰብ እንደሚገባቸው ማረጋገጥ ነው። በመጨረሻም ምክትል አስተባባሪ ዲና ኤፒዞቶ የጾታ እኩልነት ትክክል የሆነ ብቻ አይደለም፣ ትርፋማም ነው፣ ብልህነት ነው፣ የበለጠ ጠንካራ የምግብ ስርዓትን ለመገንባትም ቁልፍ ነው ማለታቸውን በመጥቀስ ርዕስ አንቀጹ ሐተታውን ደምድመዋል።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 በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለምሽቱ የያዝነውንም በዚሁ ማጠናቀቃችን ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማርና ከተቀርዱ ባልደረቦች ጋር በዚሁ ተሰናበትን። ነገ እንገናኝ። በእኔ በኩል ሰላም፣ ደህና ደሩ።